የዲደብልዩ ዜና እንደምናመሻችሁ፣ በመጀመሪያም ዋና ዋና ዜናዎቹ በደቡብ ኢትዮጵያ ክልል የልጃገረዶች ጠለፋ መባባሱ ተገለጸ። በክልሉ ኮሬ ዞን ውስጥ እየተባባሰ መጥቷል ባሉት ጠለፋ የተነሳ ሴት ልጆቻቸውን ወደ ትምህርት ቤት ለመላክ መቸገራቸውን ነዋሪዎች ተናግረዋል። ቡርኪና ፋሶ ሶስት የፈረንሳይ ዲፕሎማቶችን ከሀገር አባረረች። ፈረንሳይ ውሳኔውን አሳዛኝ ብለዋለች። የደቡብ ሱዳን ፖለቲከኞች በሀገሪቱ ምርጫ ለማካሄድ አስቸኳይ እርምጃ መውሰድ እንዳለባቸው የተባበሩት መንግስታት ድርጅት አሳሰበ። ደቡብ ሱዳን ራሷን የቻለች ሀገር ከሆነችበት ከጎርጎሮሳዊ 2011 ዓ ም አንስቶ ምርጫ አላካሄደችም። ኢራን እስራኤል የኒኩለር ተቋሟ ላይ ጥቃት የምትሰነዝር ከሆነ በአጸፋው የእስራኤልን የኒኩለር መሰረተ ልማት ኢላማ እንደምታደርግ አስጠነቀቀች። ዜናው በዝርዝር። በደቡብ ኢትዮጵያ ክልል የልጃገረዶች ጠለፋ መባባሱ ተገለጠ። በክልሉ ኮሬ ዞን ውስጥ እየተባባሰ መጥቷል ባሉት ጠለፋ የተነሳ ሴት ልጆቻቸውን ወደ ትምህርት ቤት ለመላክ መቸገራቸውን ነዋሪዎች ተናግረዋል። በድርጊቱ ፈጻሚዎች ላይ አስተማሪ የሆነ ቅጣት እንደማይሰጥ ያመለከቱት ወገኖች በአሁኑ ጊዜ ሴት ልጆች ወጥተው ለመግባት ስጋት እንደሆነባቸው ነው ለዶች በላይ የተናገሩት። ስማቸው ያልተገለጸ አንድ አባት ከትምህርት ቤት የምትመለስ ልጃቸው በስድስት ወንዶች ከመንገድ መወሰዷን ነው የተናገሩት። ጉዳዩም በሕግ ለመፍታት ያደረጉት ጥረትም አለመሳካቱን አመልክተዋል። ያው ብዙ ቤተሰብ ሽምግልና ይቀመጣል፣ በሀገር ሽማግሌ ይባላል። ግን የመንግስት አካላት ምንም ሀይ የምል የለም። ሀይ የምል አሁን ቢያንስ ፖሊስ ጣቢያ ብትመለክታቸው ማለት ነው። ቢያንስ ስለዛ ጥሩ ምላሽ አይሰጡም። ልጅቷ ገና ተጠልፋ ራሷ ትክሰስ መጥታ ይላል። ተጠልፋ ታፍና ያለች እንዴት መክሰስ ይችላል? በተጠቀሰው ዞን በያዝነው ግማሽ ዓመት ብቻ ተጠልፏል የተባሉ የ24 ልጃገረዶች ስም ዝርዝር ይፋ መደረጉን ተከትሎ ወላጆችና የሕዝብ ተመራጮች በዞኑ የሕግ አካላት ላይ ጫና እያደረጉ መሆኑም ተገልጿል። በዞኑ ጉዳዩ የሚመለከታቸውን የመንግስት አካላት ማብራሪያ ለማግኘት ያደረገው ሙከራ እንዳልተሳካ ሸዋንግዛው ወጋዮ ከህዋሳ በላከው ዜና አመልክቷል። አድማጮች፣ ዝርዝሩ በዜና መጽሔት ተካቷል። ቡርኪናፋሶ ሶስት የፈረንሳይ ዲፕሎማቶችን ከሀገር አባረረች። የሀገሪቱ የውጭ ጉዳይ ሚኒስቴር የተባረሩት ዲፕሎማቶች አፍራሽ እንቅስቃሴ ባለው ምክንያት ከሀገር እንዲወጡ ማዘዙን አስታውቋል። ሶስቱ የፈረንሳይ ዲፕሎማቶች የማይፈለጉ መሆናቸው ተገልጾ በ48 ሰዓታት ውስጥ ሀገሪቱን ለቀው እንዲወጡ መታዘዛቸውን ነው የውጭ ጉዳይ ሚኒስቴር ለፈረንሳይ ኤምባሲ በጻፈው መልእክት የገለጸው። ውሳኔውን አሳዛኝ ያለው የፈረንሳይ መንግስት በበኩሉ ዲፕሎማቶቹ የተባረሩት በመረጃ ባልተደገፈ ጥርጣሬ ነው ብሏል። እርምጃው በቡርኪና ፋሶ እና በቀድሞ ቅኝ ገዢ ፈረንሳይ መካከል የተፈጠረው ውጥረት መባባሱን እንደሚያመለክት አዣንስ ፍራንስ ፕረስ ዘግቧል። የደቡብ ሱዳን ፖለቲከኞች በሀገሪቱ ምርጫ ለማካሄድ አስቸኳይ እርምጃ መውሰድ እንዳለባቸው የተባበሩት መንግስታት ድርጅት አሳሰበ። የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬሽ ያስተላለፉት መልእክት የዘገኘው የደቡብ ሱዳን ምርጫ በያዝነው ጎርጎሮስ ዓመት 2024 መካሄድ እንደሚኖርበት አመልክቷል። በሀገሪቱ ምርጫ ለማካሄድ የነበረው እቅድ በፕሬዝደንት ሳልቫኪር እና በተቀናቃኛቸው ምክትል ፕሬዝደንት ሪክ ማቻር ያላቋረጠ ጠብ ምክንያት መንቀሳቀስ አልቻለም። ለአምስት ዓመታት የዘለቀው የሁለቱ ተቀናቃኝ ኃይላት ውጊያም አራት መቶ ሺህ ሰዎችን ለሞት ሲያበቃ ሚሊዮኖችን ደግሞ ለመፈናቀል ዳርጓል። በጎርጎሮሳዊ 2018 ዓመተ ምህረት የሽግግር መንግስት በመመስረት ለምርጫ መንገድ ያመቻቻል የተባለው የሰላም ስምምነት ተፈረመ። ሆኖም ኪር እና ማቻር ምርጫውን በሚመለከት የጋራ ስምምነት ላይ ባለመድረሳቸው ዓለም አቀፍ ታዛቢዎች በመጪው ታህሳስ ወር የታሰበው ምርጫ መከናወኑን ይጠራጠራሉ። ሁኔታውን የመረመረው የመንግስታቱ ድርጅት የደቡብ ሱዳን ተልዕኮ ትናንት ይፋ ባደረገው ዘገባው ምርጫውን ለማካሄድ አስቀድመው መከናወን የሚኖርባቸው ዝርዝር ሂደቶች ገና እንዳልተነኩ አመልክቷል። ደቡብ ሱዳን ራሷን የቻለች ሀገር ከሆነችበት ከጎርጎሮሳዊ 2011 ዓ ም አንስቶ ምርጫ አላካሄደችም። አድማጮች የምትከታተሉት የዶች ቨለ ዲደብሊውን ዜና ነው። ኢራን እስራኤል የኒውክለር ተቋሟ ላይ ጥቃት የምትሰነዝር ከሆነ ባጸፋው የእስራኤልን የኒውክለር መሰረተ ልማት ኢላማ እንደምታደርግ አስጠነቀቀች። ባለፈው ሳምንት መጨረሻ ቀናት ኢራን ለሰነዘረችው ጥቃት የእስራኤል አጸፋ ሊከተል ይችላል በሚል የምትጠባበቀው የኢራን አብዮታዊ ዘብ የበላይ ለምላሹ ዝግጁ መሆናቸውን ዛሬ አስታውቀዋል። የእስራኤል ጦር ኃይል አዛዥ በበኩላቸው ለኢራን የአየር ጥቃት ምላሽ እንደሚሰጡ ዝተዋል። እንዲያም ሆኖ ጥቃቱ መቼና የት አካባቢ የሚለውን ይፋ ከማድረግ ተቆጥበዋል። የኢራንን የኒኩለር ተቋም የሚጠብቀው ኃይል ኃላፊ አህመድ ሃግሃታብ ጽዮናዊው መንግስት ጥቃት ከሰነዘረ የማያወላውል ምላሻችንን ይጋፈጣል ማለታቸውን የፈረንሳይ የዜና ወኪል ዘግቧል። ኢራን እስራኤል ላይ በርካታ ሚሳኤሎችን በማስወንጨፍ ጥቃት ከሰነዘረች አንስቶ ሀገራት ቴል አቪቭ የአጸፋ እርምጃ እንዳትወስድ እየመከሩ ነው። የጀርመን ፖሊስ ለሩሲያ ሲሰልሉ ነበር ያላቸውን ሁለት ሰዎች በቁጥጥር ስር መዋሉን አስታወቀ። አቃቢያነ ሕግ ተጠርጣሪዎቹ ለዩክሬን የሚደረገውን ወታደራዊ ድጋፍ በማቅለል በአሜሪካ ወታደራዊ ኢላማዎች ላይ ጥቃት ለማድረስ ማቀዳቸውን ዛሬ አመልክተዋል። ዲተር ኤስ እና አሌክሳንደር ጄ በሚል መጠሪያ የተገለጹት ሁለቱ ተጠርጣሪዎች በደቡብ ምስራቅ ጀርመን ግዛት ባየር ባየሩዝ ከተማ ትናንት መያዛቸውም ተገልጿል። ፖሊስ የተጠርጣሪዎቹን መኖሪያ ቤትና የስራ ቦታ ፈትሿል። ግለሰቦቹ ከውጭ ሀገር የስለላ አገልግሎት ጋር የከባድ ጉዳይ ስለላ ተግባር ላይ በንቃት ይሰራሉ የሚል ጥርጣሬ መኖሩንም አዣንስ ፍራንስ ፕሬስ በዘገባው ጠቁሟል። እንደ አቃቢያነ ሕግ ገለጻም ዲተር ኤስ የተባለው ተጠርጣሪ ካለፈው ጥቅምት ወር አንስቶ ከሩሲያ የስለላ አገልግሎት ግንኙነት ካለው ግለሰብ ጋር መረጃዎችን ሲለዋወጥ ቆይቷል። ሌላኛው ተጠርጣሪም አብሮት የተያዘው ግለሰብ ከመጋቢት ወር ጀምሮ ሲያግዘው እንደነበር ተገልጿል። የአረብ ባህረ ሰላጤ ሀገራት ከመጠን ባለፈ ዶፍ ዝናብና ጎርፍ መጥለቅለቃቸው እየተነገረ ነው። በተቃራኒው ኮሎምቢያ በድርቅ የምዕራብ ባልካን አካባቢ ሀገራት ደግሞ ባልተለመደ መልኩ በዚህ ወቅት በረዶ እየዘነበባቸው መሆኑን ዘገባዎች ያመለክታሉ። ላለፉት በርካታ ዓመታት ተመራማሪዎች ከመጠን ያለፈ የአየር ሁኔታ፣ የሙቀት ማዕበል ጎርፍ፣ ድርቅ፣ ወጀብና ሌሎች የአየር ንብረት ለውጥ ተጽዕኖ መገለጫዎች በተደጋጋሚ ሊከሰቱ እንደሚችሉ ሲያሳስቡ እንደነበር አሶሲየትድ ፕሬስ አስታውሷል። የሰሞኑን ተከታታይ ኃይለኛ ዝናብና የጎርፍ አደጋ በማስመልከት የዜና ወኪሉ ዘጋቢ ሴት ቦረንስታይን በተለያዩ የዓለም ክፍሎች የተከሰተውን እንዲገልጾታል። በመላው ዓለም የአየር ሁኔታው ያበደ መስሏል። ዱባይ አውሮፕላን ማረፊያው በጎርፍ ተጥለቅልቋል። ኦማን በጎርፍ ተውጧል። ታንዛኒያም ውስጥ ጎርፍ ነው። ኮሎምቢያ ደግሞ ድርቅ በመሆኑ ቦጎታ ላይ ውሃ በራሽን ነው የሚታደለው። ባልካን አካባቢ በበረዶ ተውጧል። ሁሉ ነገር ከመጠን ያለፈ መስሏል። ዩናይትድ አረብ ኤምሬት ከመጠን ያለፈው ዝናብ ካስከተለባት ጎርፍ ጋር እየታገለች ነው። በበረራዎች መዘግየትም በጎርፍ የተዋጠው የዱባይ አውሮፕላን ማረፊያ ጉዟቸው የተረጋገጠላቸው መንገደኞች ብቻ እንዲመጡ ተማጽኗል። ከዚህም ሌላ መንገዶቿም አሁንም በጎርፍ እንደተዋጡ መሆኑን ዘገባዎች ያመለክታሉ። ይህ በእንዲህ እንዳለም ቡሩንዲ ለአንዶር የወረደው ከባድ ዝናብና ጎርፍ ላስከተለባት ጉዳት የእርዳታ ጥሪ ያቀረበች። ቡሩንዲ ውስጥ በጎርፍ አደጋ ወደ አንድ መቶ ሺህ ሰዎች ከቤት ንብረታቸው ተፈናቅለው በአስቸጋሪ ሁኔታ ላይ ይገኛሉ ተብሏል። በምስራቅ አፍሪቃ ባለፉት ሳምንታት የወረደው ኃይለኛ ዝናብ ታንዛኒያ ውስጥ ቢያንስ ለሀምሳ ስምንት ሰዎች ኬንያ ውስጥ ደግሞ ለ13 ሰዎች ሞት ምክንያት መሆኑ ተገልጿል። ይህ ዶች ቬለ ነው። አድማጮች፣ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ላሰማችሁ። በደቡብ ኢትዮጵያ ክልል የልጃገረዶች ጠለፋ መባባሱ ተገለጸ። በክልሉ ኮሬ ዞን ውስጥ እየተባባሰ መጥቷል ባሉት ጠለፋ የተነሳ ሴት ልጆቻቸውን ወደ ትምህርት ቤት ለመላክ መቸገራቸውን ነዋሪዎች ተናግረዋል። ቡርኪና ፋሶ ሶስት የፈረንሳይ ዲፕሎማቶችን ከሀገር አባረረች። ፈረንሳይ ውሳኔውን አሳዛኝ ብለዋለች። የደቡብ ሱዳን ፖለቲከኞች በሀገሪቱ ምርጫ ለማካሄድ አስቸኳይ እርምጃ መውሰድ እንዳለባቸው የተባበሩት መንግስታት ድርጅት አሳሰበ። ደቡብ ሱዳን ራሷን የቻለች ሀገር ከሆነችበት ከጎርጎሮሳዩ 2011 ዓ ም አንስቶ ምርጫ አላካሄደችም። ኢራን እስራኤል የኒኩሌር ተቋሟ ላይ ጥቃት የምትሰነዝር ከሆነ በአጸፋው የእስራኤልን የኒኩሌር መሰረተ ልማት ኢላማ እንደምታደርግ አስጠነቀቀች። ዜናው በዚሁ አበቃ።